በትግራይ ክልል ሽረ እንደስላሴ ከተማ ከተፈናቃዮች ማቆያዎች በወታደሮች ታፍነው ተወሰዱ የተባሉ ሰዎች ትናንት ማምሻውን መመለሳቸው ተገልጧል። በኢትዮጵያና ኤርትራ ወታደሮች ታፍነው ተወስደዋል የተባሉና ድብደባም ተፈጽሞብናል ያሉትን ጠቅሶ ሙልጌታ አጽብሃ ከመቀሌ ያጠናቅረውን ዘገባ አድርሶናል። ሰኞ ግንቦት 16 2013 ዓ ም ማታም የታጠቁ የኢትዮጵያና የኤርትራ ወታደሮች አፍነው እንደ ወሰዷቸውና ለሶስት ቀናት ካቆዩቸው በኋላ ትናንት ማምሻውን እንደተለቀቁ ሁለት ስማቸው እንዳይገለጽ የፈለጉ በሽረንዳ ስላሴ ከተማ ፀሐየ ትምህርት ቤት ተጠልለው የሚገኙ ተፈናቃዮች ገልጸዋል። ፀሐየና አድወን ፊቶ ከተባሉ ሁለት የተፈናቃይ ማዕከላት በወታደሮች ከተወሰዱ በኋላ ከከተማዋ ወደ አድዳዕሮ ከተማ በሚወስድ ጉና በተባለ አዳራ እንደቆዩ እንደቆዩ ነው የገለጹት። ጀርባቸውና ደረታቸው ላይ በዱላ በደረሰባቸው ድብደባ አሁን ተኝተው እንዳሉ የገለጹት አስተያየት የሰጡኝ ተፈናቃይ የጦር መሳሪያ የታጠቀ ወደ ማዕከሉ መግባት ባይፈቀድም ወታደሮቹ ግን ይህንን ጥሶ በጨለማ ገብተው አፍነው ወስደውናል ብለዋል። አራቶ ሰዓት ወጥቶ በትር እየደደው ወደ ጭርጋ ወጣ ነ ከጭርጋ ወጥተው ደግሞ በፊትና በቀኝና በግራ በኋላ

ሌላ ጆሮአቸው ላይ በብትር ተመትተው እየታከሙ መሆኑን የገለጹት በበኩላቸው ሶስት ቀን ታፍነው ቆይተው ከተለቀቁ በኋላ በተፈናቃይ ማዕከላት የነበሩ ተፈናቃዮች በስጋት ወደ ነዋሪው ህዝብና ወደ ገጠር ሸሽቶ ነው የጠበቀን ብለዋል። ነበረ ግን ቆረቆት ይዞ ምናን ወሳኝ ተለጭ ቆራጭ እሱ ነበረ። ታፍነው የነበሩ ሁለት መቶ ሀያ አራት ሰዎች እንደነበሩ የገለጹት እስካሁን ያልተለቀቁ አራት ሰዎች አሉ ብለው እንደሚያምኑም ተናግረዋል። ሁለቱም ታፍነው እንደነበሩ የገለጹ ሰዎች በቀጣይ ስጋት አለን በማለት ነው የሚናገሩት። ስጋት አለን በቃ እንግዲህ እህል የእህል ጉዳይ ሳይሆን አሁን ስፍራ በቃ ጩያ እየበዛ ነው ለቀጣይ ላይ ድሞ ስኮራ ላ ስላላቸው

ده تكون متواصله سنتين على شبيرنا اللي تو የተባበሩት መንግስታት በትናንትናው እለት በቃል አቀባዩ በኩል እንደገለጸው ከ12000 በላይ ተፈናቃዮች ተጠልለው ከሚገኙባቸው ፀሐይና አድወን ፊቶ የተፈናቃይ ማዕከላት ከ200 በላይ ተፈናቃዮች በወታደሮች ታፍነው ተወስዷል፣ በአስቸኳይ ሊለቀቁ ይገባል ብሎ ነበር። በጉዳዩም ከትግራይ ክልል ጊዜያዊ አስተዳደር እንዲሁም ከፌዴራል መንግስት አመራሮች መልስ ለማግኘት ያደረግኩት ጥረት ለጊዜው አልተሳካም። የኤርትራ መንግስት ቃል አቀባዩ አቶ የማነ ገብረ መስቀል ግን ሰራዊታቸው ተፈናቃይ ማዕከላት ገብቶ ሰዎች አፍኖ የሚወስድበት ምክንያት የለውም፣ የሚል ምላሽ ሰጥተው እንደነበር ይታወቃል። ለአሜሪካ ድምጽ ሙልጌታ ጽብሀ መቀለ ነው።